ኩያና ወጣቶቿ። በመቀሌ ዙሪያ ከሚገኙ ከተሞች አንዷ ኩያ ነች። የኩያ ከተማ ወጣቶች በቅርቡ በችግሮቻቸው ላይ ከመንግስት ባለሥልጣናት ጋር መወያታቸውን ጠቅሶ ዓለም ፍሳሐ ቀጣዩን ልኮልናል። በውይይቱ የተካፈሉት የህወሀት ማዕከላዊ ኮሚቴ አባልና የመቀሌ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃነ ገብረ ኢየሱስ ውይይቱ አመርቅና ለስራቸው የሚጠቅም ግብዓት መሆኑን ገልጸው አንዳንዶች ግን ይህንን የወጣቶች ጥያቄ ለፖለቲካ ፍጀታ እንዳይጠቀሙበት ጥንቃቄ ያስፈልጋል ብለዋል። በዚህ ውይይት በርካታ ጥያቄዎች ተነስተዋል። በብዙዎቹ ጎልቶ የተነሳ ጥያቄ የመሬት ካሳ ጉዳይ ነው። ለገበሬው የሚሰጠው የመሬት ካሳ እዚህ ግባ የሚባል አይደለም። መሬቱ ለኢንቨስተርና ለመኖሪያ ቤት ሰሪዎች የሚሸጠው ግን ውድ ነው። በዚህ መልኩ ለምን ገበሬው ካሳ አይሰጥም? ተብለው የተጠየቁ አቶ ብርሃነ ሲመልሱ እስካሁን በተደረገው ለካሬ እስከ 23 ብር ነበር ሲከፈል የነበረው። አሁን በቅርብ በተሻሻለው ደግሞ ወደ 48 ብር ለካሬ እንዲከፈል ነው። ይህ ሲባል ለሄክታር 233059 ሳንቲም ለሄክታር የነበረው አሁን ደግሞ ወደ 480 ብር ከፍ እንዲል ነው ተደርጎ ያለው ማለት ነው። በቂ ነው ተብለ በሚታይበት ጊዜ ይህም ራሱ በቂ ላይሆን ይችላል። አሁን ችግር እየሆነ ያለው ገንዘቡ ወደ ዘላቂ የሆኑ ኑሮ ለማሻሻል አርሶ አደሮቹን በዘላቂነት ከማቋቋም አኳያ ክፍተቶች አሉበት። ብሩም ያን ያህል ብዙ ነው የሚባል አይደለም፣ ግን አቅም በፈቀደ መልኩ እየተከፈለን ያለው ከዛ በላይ ግን የተገኘውን ብር ወደ ሌላ ስራ ለማሸጋገር የተሰራ ያለው ስራ ትንሽ ችግር ያለበት በመሆኑ አርሶ አደሮቹ በዚህ ዙሪያ ችግር ላይ ወድቀነን እያሉ የሚያነሱ ተደጋጋሚ ጥያቄ አለ ማለት ነው። አንድ አሶ ኢንቨስተር ሲመጣ በርካታ ነገሮችን ድጋፍ እንዲደረግለት ነው መመሪያው የሚፈቅደው። ግን ደግሞ የከተማው አቅም ውሱን ስለሆነ ያው አብዛኛው መሰረተ ልማት የተሟላለት ውሃ፣ መብራት፣ የተሟላለት መንገድ የተሟላለት ነበር መሬቱ እንዲሰጡ የሚደረገው ግን ደግሞ በእኛ አቅም ትንሽ ችግር ስላለ ኢንቨስትመንቱ ደግሞ መሄድ ያለውን ያህል መሬት ክሰን እንድንሰጥ ነው እየተደረገ ያለው እና አጠቃላይ የካሳው አካፋፈል ስርአቱ ይሄ ነው የሚመስለው። ከዚህ በተጨማሪ በኩያ ከተማ በየመንገዱ ለኢንቨስተር ተብሎ የተሰጠውን መሬት በቆርቆሮ ታጥሮ ነው የሚገኘው። ኢንቨስተሩ እስከ አሁን አላለማውም፣ ገበሬውም አርሶ ሊጠቀምበት አልቻለም። ለምን እስከዛሬ ዝም ብላችሁ ጠብቃላች? ተብለው የህወሀት ማዕከላዊ ኮሚቴ አባል ና የከንቲባ የፖለቲካ አማካሪ አቶ ብርሃን የሰጡት ምላሽ ባለሀብቶቻችን በተለይ በዚህ ከተማ በርካታ መሬት የወሰዱ ባለሀብቶች አሉ። መሺዎች የሚቆጠሩ እስካሁን ወደ ስራ ገብቶ ያሉ ከአንድ ሺህ የማይበጡ ናቸው። አብዛኞቻቸው አጥረው አንዳንዶቹ ያከራዩ ናቸው። አንዳንዶቹ አጥረው ዝም ብለው የቆዩ ናቸው። ስለዚህ አርሶ አደሩ ና አርሶ አደር ልጅም ጥያቄ ያነሳባቸው ያሉ ከታሰበለት ዓላማ ውጭ እየዋለ ነው ያለው ይሄ መሬት። ስለዚህ እርምጃ ይውሰድብን የሚል መንግስት መንግስት እርምጃ እንዲወስድ ነው እየገፋፉ ያሉ። በመቀሌ ደረጃ እስካሁን ወደ መቶ ስልሳ ሁለት የሚሆኑ ወደ ስራ ያልገቡ ተጠንተ አሁኑ በቅርቡ ወደ እርምጃ ለመውሰድ በሂደት ላይ ነው ያለው። ስለዚህ አሁንም ያነሱ ጥያቄ በጣም ትክክል ነው። ተደጋጋሚም የተወያየንበት የነበረን ነው። ከክልል አመራር ደረጃም አሁንም አቶሎ ጥናት ተደርጎ ወደ ደግፈን ወደ ስራ የሚገቡ ከሆነ ይገባሉ፣ አይገቡ ከሆነ ደግሞ በመመሪያው መሰረት ወደ እርምጃ የምንገባበት ጊዜ ነው የሚሆነው። መቀለ ከተማ በየጊዜው እየሰፋ በሚሄዱ ገጠር መሬቶች ወደ ከተማ እየተካለሉ ነው። በዚህ ምክንያት እኛ ወጣቶች ያለ መኖሪያ ሜዳ ላይ እየቀረን ነው፣ ስለኛ ምን እያሰባችሁ ነው ተብሎ አቶ ብርሃን የሰጡት ምላሽ፣ ከገጠር ወደ ከተማ የገባን የአርሶ አደሮች ልጆች መኖሪያ ቤት ሲሰጠን የሚለው ጥያቄ ያለፉት ሁለት ሶስት አመታትም ተጠናክሮ እየጠየቀ ስለነበረ ከተማ መስተዳደሩ ከክልል መስተዳደር በመሆን የክልል ካቢኔ ወ ሲወስኑ ከገጠር ወደ ከተማ የገቡ የአርሳ ድርጆች ቤት የሌላቸው መሆኑን ተረጋግጦ ለእያንዳንዳቸው ሞ አርባ ካሬ ሜትር እንዲሰጣቸው ተወስነዋል። ይህ የተወሰነው እስከ ታኅሣሥ 30 ጥናቱ እንዲጠቃልልና ከዛ በኋላ ግን ወደ መስጠትና ይን ቢያንስ ፕላን በሚፈቅደው ተረጋግቶ ኑሯቸው እንዲኖሩ የአርሳ ድርጆች የሆኑ ተብሎ እየተሰራ ቆይቶ ወደ 11100 የሚሆን ጥያቄ ቀርቦ ከነዚህ 9831 በየደረጃው እየጸደቀላቸው መጥተዋል። በመቀሌ ከተማ ከፍተኛ ቁጥር ያለው ስርዓት ሰባት ወጣት አለ። በየአመቱ ከዩኒቨርስቲ ተመርቀው የሚወጡ ተማሪዎች ስራ ማግኘት አልቻሉም። ስራ አጥነት ከመብዛት ባሻገር ጫት ቤትና መጠጥ ቤት በየጊዜው ቁጥራቸው እየጨመረ ነው። እዚህ ላይ ምን እየሰራችሁ ነው? በአጠቃላይ የወጣቶችን ጥያቄ ለመመለስ ያላችው ቁርጠኝነትና ተነሳሽነት ምን ይመስላል ለሚለው ጥያቄ አቶ ብርሃነ እንዲህ ብለዋል። ከተማችን ሰፊ የስራ አጥነት ችግር ያለባት ከተማ ነች። አሁን ደግሞ በሀገራዊ ሁኔታው አጋጥሞ ያለው የፖለቲካ ክራይሲስም ወደዚህ ተፈናቅለው የሚመጡ እስከ ሰባ አምስት ሺህ የሚደርሱ ወገኖች መቀሌ ውስጥ ይኖራሉ። እዚህ አካባቢ እንደ ከተማ መስተዳደሩ በዚህ ዓመት ወደ 22ሺ የሚሆን ስራ የሌላቸው ወጣቶችን በተለያዩ ስራዎች ለማስያዝ ነው ስንሰራ የነበረው። እዚህ ጋር ያለፈ አጻም ደካማ ነው የገምግመነዋል። ስለዚህ ይሄ እኛ ስራ መፍጠር የሚገባን ባለመፍጠራችን ደግሞ ወጣቱ ላልሆነ ሱስና ደባል ሱሶችን እየተጋለጠ እንደሆነ በማየት ቢያንስ እነዚህ ጫት ቤቶችን ጥናት ውስጥ በማስገባት አጥንተን ከቻል ከጫት የሚነግዱትን አካላትን መግባባት ተፈጥሮ ወደሌላ ዘርፍ hindi kayo ስራ የወለዶ ጀኔሬሽን የመግደል ያህል ስለሆነ እነሱ ጋር ማግባባት በተደጋጋሚ መድረኮችን ለማካሄድ ተሞክረዋል። እስከ 243 የሚሆኑ ጫት ቤቶች ነው በጥናት ያረጋገጥ ነው። እዚህ ከተማ ከነዚህ ንግድ ፈቃድ ያላቸው 88 ብቻ ናቸው። ስለዚህ እነዚህ ላይ እርምጃ ተወስደዋል። እዚህ ጋ ያለው ችግር ዋናው ነገር ህዝቡ አይፈልገውም። ይሄ እንደ ጫት ቤት ምናምን የሚባለው ህዝቡ የሃይማኖት መሪዎችን በተደጋጋሚ የሚያነሱ ጥያቄ እርምጃ መንግስት ይውሰድልን የሚለው ነው። ግን ደግሞ በፌዴራል አዋጅ የሚፈቅድ ስለሆነ ቢያንስ በማግባባትና ተቀራርበው በመስራት የግንዛቤ ማስጨበጫ ስራዎችን በመስራት ይሄ ነገር ለመቀነስ እየሞክርን ያለ ነው። ስለ ስራ አጥነቱ ግን እንዳልነው አሁንም ተጠናክሮ በግል ዘርፍም ባለ ሀብቶችን ተደጋገ መድረክ ተካሂዶ እንዲቀጥሩ እያደረጉልን ያለው በመንግስት ደረጃም የተቻለ ያህል እየተሄድን ያለ ግን ደግሞ በጣም ዝቅተኛ ፋጽመ ኖሮ ቢወሰድ ጥሩ ነው። ድርጅታችን እንደሚታወቀው ከታድሶ በኋላ ገምግሞ ችግር አለብኝ ብሎ ለሕዝቡ ይቅርታ ጠይቆ ወደ ስራ የገባበትና በርካታ ችግሮችን ለመፍታት በእንቅስቃሴ ያለበት ሁኔታ ያለው። ይህ በሚሆንበት ጊዜ ደግሞ ተግዳሮቶች አሉብን። ከአቅም ማነስም ከፋይናንስ እጥረትም ከመዋቅራችን የማስፈጸም አቅም ማነስም ተያይዞ ድርጅቱ የገመገመው በፍጥነት ከመሄድ አኳያ ህብረተሰቡ እያረካ እንዳልሆነ ነው እያየን ያለ ነው። ስለዚህ መድረኮቹ በኩያ ብቻ ሳይሆን በመላ መቀሌ እስከታች አሁን እየቀጠልን ያለው ህብረተሰቡ ክላሪቲ መፍጠር አንዳንድ ማደናገሪያዎችም እዚህ ከተማ አሉ። የህዝቡን ጥያቄ ተገኝ በማድረግ የወጣቱ ጥያቄ ተገኝ በማድረግ የራስ አጀንዳ ለማራመድ የሚደረግ አንዳንድ ችግሮችም አሉ። እነዚህም ህብረተሰቡ ነቅቶ የህብረተሰቡ ጥያቄና የወጣቱ ጥያቄና የሌላ አጀንዳ መቀላቀል የለባቸውም። የህወሓት ማዕከላዊ ኮሚቴ አባልና የመቀለ ከተማ ከንቲባ የፖለቲካ አማካሪ አቶ ብርሃን ገብሬዎስ የወጣቶችን ጥያቄ መሰረት አድርገው በጽሕፈት ቤታቸው ለሰጠኝ ማብራሪያ አመሰግናለሁ። አለም ፍስሀ ከመቀለ።